ለዛሬ ተይዞ የነበረው የአራቱ አምደኞች ጉዳይ የሚታይበት የችሎት ውሎ ለሌላ ተለዋጭ ቀጠሮ ለአምስተኛ ጊዜ ተቀጥሯል። ለዚህም ምክንያቱ ዳኞች ለስልጠና በመሄዳቸው መሆኑን የተከሳሽ ጠበቆች ይናገራሉ። ተለዋጭ ቀጠሮ በይፋ ያለመገለጹን ያመለከቱት የተከሳሽ ጠበቆች በጉዳዩ ማዘናቸውን አመልክተው ድርጊቱ ምክንያታዊም አይደለም ብለዋል። መለስካቸው አምሃ ተከታትሎታል። ክሳቸው ተቋርጠው ከተፈቱት አምስቱ ጋዜጠኞችና የኢንተርኔት አምበኞች ተለይተው በእስር ቤቱ የሚገኙት የአራቱ ጦማርያን ጉዳይ ብይን ዛሬም ሳይሰማ ቀረ። በፍርድ ቤቱ ግቢ ውስጥ ያገኘሁት ከተለመደው እንቅስቃሴ ውጭ ጥቂት የታሳሪዎች ቤተሰቦችን አባላትና የተከሳይ ጠበቆችን ብቻ ነበረ። አቶ አማ መኮንን ያጋጠማቸውን እንደነገሩኝ ይህ ብይን ሊሰጥ መቀጠር ከተጀመረ እስከ ሁለት ጊዜ የተሰጡትን ተለዋጭ ቀጠሮች ለመረዳት ብዙ አልቸገራቸውም። ከዚያ በኋላ የተሰጡት ምክንያቶች ግን በፍጹም አሳማኝ አይደሉም ይላሉ። ዛሬ ደግሞ ያጋጠማቸውን አቶ አምሃ ያብራራሉ። በተለይ እንደዚህ በወንጀል ጉዳይ አንድ ሰው ታስሮ ይሰጣል ብለን የማንጠብቃቸው ምክንያቶች ናቸው። ዛሬ ደግሞ ያጋጠመን በፍርድ ቤቱ በኩል እስካሁን ድረስ ለእኛ ኦፊሻል የተነገረ ነገር የለም። ዳኞች ስልጠና ላይ ናቸው፣ በዚህ ምክንያት ዛሬም ብይኑ ሊሰማ አይችልም ነው የተባለው እና በጥቅምት አምስት እንደዚሁ ይሰማል ነው የተባለው። ይህን ነገር የሰማነው በተባራሪ በሚባል ደረጃ በችሎቱ አካባቢ ከሚሰሩ ሰራተኞች ነው እንጂ ፍርድ ቤቱ ይሄ ለመሆኑ ለእኛም ሆነ ለአጠቃላይ ተገልጋዩ ሕብረተሰብ በማስታወቂያም ሆነ በማናቸው መንገድ ኦፊሻሊ የገለጸው ነገር የለም። ተደጋጋሚ ተለዋጅ ቀጠሮችና የፍርድ መጓተት በእጅጉ ያስለቻቸውና ሕብረተሰቡንም ያማረረ መሆኑን የሚገልጹት አቶ አማ በመሰረቱ ስልጠናውን እንደማይቃወሙና እንዲያውም አስፈላጊም ሊሆን እንደሚችል ይናገራሉ። መቼና እንዴት ነው መደራጀትና መርሃ ግብሩ መውጣት ያለበት? ብለው ይጠይቃሉ። መልስ በማጣታቸውም ያደረባቸውን ስሜት ይገልጻሉ። ስልጠናው ስራውን በሚያደናቅፍ ሁኔታ መሆን የለበትም። አሁን እንግዲህ ዛሬ እይኑ ልንሰማ የተገኘው ነው። ፍርድ ቤቱ ምናልባት ከአንድ ወር ከአስራ አምስት ቀን ወይም ከሁለት ወር በኋላ በላይ ዝግ ሆኖ ባለ ጉዳይ ሳያስተናግድ ከቆየ በኋላ ነው ስልጠናው በዚህ ጊዜ ውስጥ ሊካሄድ አይችልም ነበር ወይ ከዚህ ቀደም ብሎ በሆነ ምክንያት የግድ በዚህ ቀናት ስልጠናው መስጠት ካለበትስ ሰዓት መምረጥ አይቻልም ነበር ወይ? ከሰዓት ማድረግ አይቻልም ነበር ወይ? ቅዳሜና እሁዶችን መጠቀም አይቻልም ነበር ወይ? እነዚህ ሁሉ ጥያቄዎች እኛ ልንመልሳቸው ያልቻልን በዋናነት ግን ጉዳያችን እልባት ባለማግኘቱ በጣም ታሳሪዎች ቤተሰቦችም እኛም የተከፋንበት ሁኔታ ነው ያጋጠመን። ዛሬ የደረሰው አጋጣሚ ከፍርድ አስተዳደር አኳያ ምክንያታዊነቱ ምንም አይታየኝም ያሉት አቶ አመሀ በተለይ መንግስት መልካም አስተዳደርን ለማስፈን ቆርጫለሁ አለው በሚልበት ወቅት ይህ መፈጸሙ አጠያቂ እንደሆነ ይጠቁማሉ። ምክንያታዊ ነው ለማለት የሚቻልበት ምንም መነሻ አለ ብዬ አላምንም። እንዳልኩት ስልጠና ሊሰጥ ይችላል ያስፈልጋልም። ጊዜውን ግን በምንም ታምር የፍርድ ስራን በማያደናቅፍ ሁኔታ ማድረግ ይቻላል። ቀጠሮዎች ተስተጓጉለው ሊሰጡ የነበሩ ዳኝነቶች ተቋርጠው ስልጠናው ሊደረግ ይገባል የምልበት ምንም ምክንያት የለም። ይሄንንም በተደጋጋሚ አቤቱታ እየቀረበ ህዝቡ እያማረረ ባለበት ሁኔታ መልስ ሊሰጥ ያልቻለው ምናልባት ማለት የሚቻለው يفر دبيت واستدار عقب ايه هو نو كزيي ألفه የለውም ብሎ ከሚደመደም በስተቀር ስራው አሰራሩ ተገቢ ነው የሚለውን ጀስቲፋይ ለማድረግ ምክንያት ለመፈለግ የሚያስችል ምንም ምክንያት የለም። ሌላው የተከሳሾች ጠበቃ አቶ ሽብሩ ታደሰ በበኩላቸው የከፍተኛው ፍርድ ቤት አስራዘጠነኛ ወንጀል ችሎት የመጨረሻውን ቀጠሮ በሰጠበት ዕለት፣ ከዚያ በኋላ በማናቸውም ጊዜ ዳኞች ሲሟሉ ደንበኞቻቸው ተጠርተው ብይኑ እንደሚሰጣቸው ተነግሯቸው እንደነበረ አስታውሰው፣ እሳቸውም ሆኑ አቶ አምሃ ይህንኑ ሲጠባበቁ እንደነበረ ይናገራሉ። እስከ ትናንትና ዕለት ግን ምንም ጥሪ ስራ አልነበረ። ወደ ማረሚያ ቤት ሄደው ከደንበኞቻቸው ዛሬ እንደሚቀርቡ ማረጋገጣቸውን ይናገራሉ። ቅሊንጦ ሄጄ ደንበኞቻችንን አግኝቻቸው ነበር እና የነገሩኝ ነገር ምንድን ነው? በዛሬ ዕለት እንደሚቀርቡ ከማረሚያ ቤቱ እንደተነገራቸው ነው። ያንንም ተከትሎ ዛሬ እዚህ መጣን። ምንድን ነው የሆነው? ለታሳሪዎቹ እንዳይመጡ ስልክ እንደተደወለ ከአስተዳደር ሰራተኞች ውስጥ ተረድተናል። ከሰዓት ነው ሄድኩት። እስከ ትላንት ከሰዓት በኋላ ድረስ ግን እንደሚቀርቡ በማረፊያ ቤቱ የተገለጸላቸው መሆኑን ደንበኞች ያረጋግጠውልኛል። በአሁኑ ጊዜ በማረሚያ ቤት የሚገኙት በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ የፌዴራሉ አቃቤ ሕግ በሽብር ወንጀል ቢከሳቸውም ድንበር የለሹ የጋዜጠኞች ድርጅት ወይም ሪፖርተርስ ዊዛውት ቦርደር፣ እነዚህ የኢንተርኔት አምደኞች ሐሳባቸውን ከመግለጽ ውጭ የሠሩት አንድም ወንጀል ስለሌላቸው የታሰሩት አለአበሳቸው ነው ብሏል። ስለሆነም መንግሥት በአስቸኳይ እንዲፈታቸው ጥሪውን በትናንትናው ዕለት ማቅረቡ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ